በኢትዮጵያ የሕክምና ትምህርት መስጠት የተጀመረው በውጭ ሀገር ዜጎች ነበር። በሙያቸው ብቃት የነበራቸው መሆኑ ቢታወቅም፣ መምህራኑ ለአገሩ ቋንቋና ባህል ግን ባዕድ ነበሩ። ኢትዮጵያዊ የሆኑ መምህራንም ቢሆኑ ለስልጠና መጀመሪያ የሚሄዱት ወደ ውጭ ሀገር ነበር። ይህን ሁኔታ ለመቀየርና ኢትዮጵያን ዘለቂታዊ ተጠቃሚ ለማድረግ በማሰብ ፕሮፌሰር እደ ማርያም የድህረ ምረቃ ስልጠና የሚሰጥ የሕክምና ድህረ ምረቃ ፕሮግራም በኢትዮጵያ እንዲቋቋም አደረጉ።